የሪፐብሊካኑ ፓርቲ አብላጫውን ድምፅ የወሰዱበትን የትላንቱን ምርጫ ውጤት ዶክተር መሰረት በሚገመግሙበትን ጀምር። እንግዲህ እንደተጠበቀው በአብዛኛዎቹ ሪፐብሊካኖች ስኬት አግኝተዋል። በዚህም መሰረት አንደኛውን የእንደራሴዎች ምክር ቤት በተለይ ይሄ የሀውስ ኦፍ ሬፕሬዘንታቲቭ ተቆጣጥረዋል። በነገራችን ላይ እሱን እንደውም ከጠበቁት በላይ መቀመጫ ነው ያገኙት። ምክንያቱም ሰላሳ ዘጠኝ ነበር የሚያስፈልጋቸው እና አንዳንድ ሰዎች ሀምሳ ያህል ሊያገኙ ይችላሉ ብሎ ነበር፣ ግን ወደ ስልሳ ያህል ነው አሁን ያገኙ። አንድ ይሄ ሌላው በሴኔት በኩል በእርግጥ አሁንም አብዛኛው ዴሞክራቶች ቢሆኑም፣ ግን ቁጥራቸው እንዲቀንስ አድርገዋል አስገደቸዋል ማለት ነው። ምክንያቱም ስድስት ያህል መቀመጫዎች ሪፐብሊካኖች ፊት ከነበራቸው የበለጠ አግኝተዋል። በክፍለ ሀገር አስተዳዳሪዎችም በኩል ቢሆን ሪፐብሊካኖች የተሳካላቸው ብዙ ቦታዎች አሉ። አሁን ፔንስልቬኒያ፣ ሚሽጋን፣ ኦሃዮ፣ ዊስካንስን የምሰራበት ቦታ ዊስካንስንም እንደዚሁ ሪፐብሊካን የተመረጠው፣ እኔም የምኖርበት ሚኒሶታ አሁን ገና እንደገና የምቆጠራ ማለት ነው። ምክንያቱም ዲሞክራቱ ቢያሸንፉም በጣም አነስተኛ ነው፣ ከግማሽ የአንድ ፐርሰንት ግማሽ ያህል ሲሆን ልዩነቱ በአጠቃላይ ሪፐብሊካኖች እንትን አድርጓል። ከዚህ ጋር ደሞ ተያይዞ የቲ ፓርቲ የተባለው ፓርቲ አይደለም በእርግጥ የሪፐብሊካኖች ፓርቲ የቀኝ አክራሪ ክንፍል ባለው አንዳንድ በጣም ወሳኝ መቀመጫዎችን ያሸነፉበት ጊዜ አለ። በእርግጥ አንዳንዶችንም አጥተዋል። ግን በአጠቃላይ ምሽቱ የሪፐብሊካኖች ነበር ማለት ይቻላል። ዶክተር መሰረት የትላንቱ ምርጫ ወሳኝነት ይኖረዋል በተባለባቸው ቀደም ሲል መነጋገሪያ በሆኑ ነጥቦች የዩናይት ስቴትስ ኢሚግሬሽን ስርዓትን ወይም ደንብን የተመለከተ፣ የኃይል ምንጭ አጠቃቀምን የተመለከቱ ፖሊሲዎች እንዲሁም በተጓዳኙ ትልቁ የፕሬዚዳንት ኦባማ እቅድ የነበረው የጤና ፖሊሲን በተመለከተ ሪፐብሊካኖች ሲቃወሙት የቆዩ ነውና የትላንቱ ምርጫ እነኝን ህጎች እነኝን አቅጣጫዎች በተመለከተ ምን አይነት ሚና ሊኖረው ይችላል? ወደ ኢሚግሬሽን ስገባ፣ እንደሚታወቀው የኢሚግሬሽን ጉዳይ በተለይ ባለፉት ሁለት ዓመታት በጣም ብዙዎችን ያሳሰበና እንደውም አንዳንድ ስቴቶች የራሳቸውን እርምጃ የወሰዱበት ጊዜ ነበር። አሁን ለምሳሌ አሪዞና የራሳቸውን ሕግ አውጥተዋል እና ሪፐብሊካኖችም ያው እንዳልከው ይደግፋሉ ኢሚግሬሽንን በተለይ ሊቆም በጣም ነው የሚፈልጉት። እና ኦባማ በዚህ በአሁን በአዲሱ ኮንግረስ የኢሚግሬሽን ህግ በተለይ ዴሞክራቶች እንደሚፈልጉት ለማውጣት በጣም ነው የሚቸግራቸው። ምክንያቱም የሀውስ ኦፍ ሬፕሬዘንታቲቭስ ያው በሪፐብሊካን ቁጥጥር ስር ነው። እነሱ እንዳለ ይቃወሙታል። እንደገና ደግሞ ያው ሴኔቱም ደግሞ መቀመጫቸውን ጨምረዋል ሪፐብሊካኖች። ስለዚህ ያም ችግር ይችላል። ኢቨን ቢያልፍም እንኳን ሀውሱ ስለማያሳልፈው ፕሬዚደንቱ ሊፈርሙበት አይችሉም። በኤነርጂ በኩል በኤነርጂ በኩልም ተመሳሳይ ሁኔታ ነው የሚገጥመው። ምክንያቱም ሪፐብሊካኖች ያው የቢዝነስ ኢንትረስትን የሚያራምዱ ናቸው። በተለይ ትልልቅ ካምፓኒዎችን እና እዚህ ሀገር ደግሞ ድንጋይ ከሰል ማዕድን ያላቸው ካምፓኒዎች አሉ። እንደገና ደግሞ በተለይ ደግሞ የነዳጅ ዘይት እና እነዛን እነዛን እዚህ በታዳሽ ኤነርጂ ለማድረግ በጣም ነው የሚያስቸግራቸው። ወደ ጤና ፖሊሲ ግን በሚመጣበት ጊዜ ኦልሬዲ ያለፈ ፖሊሲ ነው ህግ ነው ህግ ሆኗል፣ እና ያንን ለመቀልበስ በጣም ይቸግራቸዋል። የፓርቲዎች ፎክረዋል ያንን ለማድረግ ግን በምናይበት ጊዜ ሀውሱ እንኳን ቢያሳልፍም ሴኔቱ ያው ብልጫ ያላቸው በመሆኑ ዴሞክራቶች ሊያልፍ አይችልም። ፕሬዚደንቱም ደግሞ አይፈርሙም። ያው ኢቨን ቢያልፍ እንኳን የቪቶ ፓወር አላቸው። ስለዚህ አይሆንም። ስለዚህ እንደዚህ ነው የሚሆነው ብዬ ነው የምገምተው በእነዚህ በሶስት ጉዳዮች የአሜሪካ ምርጫ እንደዚህ በሰላማዊ መንገድ ለምሳሌ በምርጫው ማግስት እንደማንኛውም የስራ ቀን ነው የሚዋለው። ሰው ሲጣላ የአንተ ወገን ተመረጠ የኔ ወገን አልተመረጠም ተባብሎ በየመንገዱ ሲጨቃጨቅ ወይም ወታደር ወጥቶ የሚታይበት ሁኔታ አይደለም ያለው። ያልተመረጠለት ሰው ያልተመረጠለት መራጭ በሚቀጥለው ደግሞ እድል እንደሚኖረው ያውቃል እና ያ ምንድን ነው የሚያስተምረው ለተቀረው አካባቢ። በጣም ጥሩ ጥያቄ። ይሄ እንግዲህ አንዱ ትልቁ የሚያሳየው ነገር የዲሞክራሲን ጽኑ መሰረት እንዳለው በዚህ ሀገር በጣም የሚያሳይ ነው። ዛሬ እንትንባለ ነገ ደግሞ ፖሊሲን አሻሽዬ እንቀርባለሁ እና ህዝቡን ደግሞ እንዲመርጠኝ አደርጋለሁ ብሎ ተስፋ መሰነቅ በጣም ትልቅ የዲሞክራሲ ባህል አንዱ ገጽታ ነውና ይሄ ነው እየሆነ ያለው። በነገራችን ላይ እንደው መጨቃጨቁ እንታየው፣ ያሸነፉት እንኳን እኮ ዛሬ አሁን ብታያቸው ስራ ገበታ ላይ ናቸው ያሉት እና ማለት ይሄ የሚያሳየው በሌላ አገር ቢሆን እንዳያሸነፍም ብለው በቃ እንደውም አንድና ሁለት ቀን ስራ ባለመግባት እንኳን ሰለብሬት ያደረግ ይሆናል እንሳ ከእንደዛ ነገር የለም። እና ስራ ውስጥ ይገባል። አገሩም ደግሞ በስራ እንደምታድግ ያምናል። እንደገና ደግሞ ፖሊሲውን አሻሽሎ ደግሞ ነገ ደግሞ እንደሚ- ደግሞ ይሄንንም አይቶታል። ይሄ እኮ በእድሜውም በየጊዜው ያየዋል። ለምሳሌ አሁን ዲሞክራቶች በአስራ ዘጠኝ ዘጠና አራት የሚድተርም ኤሌክሽን ጊዜ ሁለቱንም ምክር ቤቶች ነበር ያጡት። ከዛ በኋላ አስራ ሁለት ዓመት ሙሉ በሪፐብሊካኖች እጅ ነበር ያ። ከዛ በኋላ በሁለት ሺ ስድስት እንደገና ሁለቱንም ጠቅልለው እነሱ መጡ። ሁለት ሺ ስምንት ደግሞ እንዲያውም ይብስ ብሎ ዲሞክራቲክ የሆነ ፕሬዚደንት ተመረጠ፣ እና ህግ አስፈጻሚውም ህግ አውጪውም በሙሉ በዲሞክራቶች እጅ ተያዘ ማለት ነው። እና አሁን ደግሞ ሁለት ሺህ አስር ደግሞ ሪፐብሊካኖች ደግሞ ያው ያለውን ሁኔታ ተጠቅመው እንደገና ህዝብን ቀሰቀሱ። ቢያንስ አንድ አገኙ። እንደገናም ደግሞ በሌላው ምክር ቤት ያላቸውንም ደሞ መቀመጫ ሰፉና ይሄ ሁልጊዜ የሚያዩት ነው። እንኳን ትላልቆቹ በወጣቱ እድሜ እንኳን የሚያየው ነው። ስለዚህ ምንም አዲስ ነገር እንዳልሆነ ስለሚያውቀው ይበልጥ እንደውም የዲሞክራሲ መሰረትን እያጸና ይሄዳል እና ይሄ በጣም በሀገራችን መለመድ ያለበት ነገር ነው። ፍርሀት መኖር የለበትም። ዛሬ በሸነፍ ህዝብን እንደማሳመኝ ነገ ስልጣን ላይ መውጣት ትችላለሁ ብሎ ማመን አለበት። ኢህአዴግ ራሱ ማመን አለበት ይሄ ዶክተር መሰረት ቸኮልን ለሰጡን ቃለ መጠይቅ በጣም አድርገን እናመሰግናለን። አሉላ፣ እንደምታውቀው ውይይቱ አላበቃም። ፕሬዚደንት ኦባማ አሁን ባለፈው ሰዓት ባደረጉት ንግግራቸው በዋሽንግተን ሁሉም ክፍሎች በግልጽ መንፈስ በውይይት እንስራ ሲሉ ጥሪ አቅርበዋል። ያለ ሪፑብሊካኑ ድጋፍ አጀንዳቸውን መግፋት እንደማይችሉም አምነዋል። አብረን እንሰራለን የሚል ተስፋ አለኝ ነው ያሉት። ዶክተር መሰረትን እስኪ ለወጣቶች ከዚህ ሂደት ምን ትምህርት ይቀሰማል የሚለውን እንዲያብራሩልን ሰፋ አድርገን ጠይቀናቸዋል። በመስተዋት ፕሮግራም እሁድ እሁድ ይጠብቁናል። ቆንጂት፣ እዚህ ላይ እንደው ማስመር ያለብን በምሳሌነትም የምንወስደው ከዚህ ውይይት እንዲህ ያለ ግዙፍ አንድምታ ሊፈጥር የሚችል ተጽዕኖ ሊያሳድር የፖለቲካ ሂደትን መስመርን ሊቀይር የሚችል ብዙ ትምህርት ሊቀሰምበት የሚችል በመሆኑም በምሳሌነቱም ወደ ወጣቶችም የሚቀርቡት ርዕሶች እንግዲህ ለትንታኔ እንመለስባቸዋለን። እንግዲህ የአድማጮችንም አስተያየት እንጠብቃለን።